የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ግንቦት 2 2014 ዓ.ም ዝግጅታችን ጀመረ። በቤንሻንኩል ጉሙዝ ካማሽ ዞን በሎ ጅጋንፎይ ወረዳ የሚገኙ ተፈናቃዮች አቤቱታ የመጣው ሳባዊ እርዳታ በአግባብ ሰጡ አይደለም። አንደኛ ኮሚቴዎች እያወጣሉ ይሸጣሉ ነገዴት ከተፈናቃዮቹ አንዱን ነው ያስደመጥናችሁ። ተፈናቃዮቹ የሚሉት ምንም አይነት የሰብአዊ ረድኤት ድጋፍ እንዳልደረሳቸውና የሚመጣውንም አስተባባሪ ኮሚቴዎቹ እንደሚሸጡት ነው። ይህንን በተመለከተ በአብይ ርዕስ ዘገባ ይኖረናል። ወደ አማራ ክልል እንሻገራለን። በዚያም ከ ተፈናቃዮች መካከል ሰሜን ወሎ ዞን ሀብሩ ወረዳ ድሌ ሮቃ የሚባል መጠለያ ጣቢያ የሚገኙ ተፈናቃዮች ምንም አይነት እርዳታ እየደረሳቸው እንዳልሆነ ተናግረዋል። የዚህንም ዘገባ ዝርዝር በአብይ ርዕስ እናስደምጣችኋለን። ሌሎች በርከት ያሉ ቅንብሮችም አሉን። የዓለም ዜናዎችም ተሰናድተዋል። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማኔ የረ ስርጭቱን ያቀናብርልናል። ዝግጅቶቻችንን በምስልና ድምፅ በማቀናረር ሲሳይ ይቅርታ ሲሳይ አሸናፊና ግርማ ደገፋው አብረውን ያመሻሉ። የዌብ እና ማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው ናት። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኒውስ ዶት ኮም እንዲሁም በአት ቪኦ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ የያዝነውን ዋና ዋና ዜና እናሰማችሁ። ናመሻችሁ አድማጮች የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። መንግስታዊው ኢትዮ ቴሌኮም ከትናንት ሰኞ ጀምሮ 5g የሞባይል ስልክ አገልግሎት መጀመሩን አስታውቋል። ይህ በሀገሪቱ ለውጭና የግል ድርጅቶች ዝግ ሆኖ በቆየው ኢንዱስትሪ ከሚገቡት ዓለም አቀፍ ተፎካካሪዎች አስቀድሞ የተወሰደ ቁልፍ እርምጃ መሆኑ በሮይተርስ ዘገባ ተመልክቷል። ዝርዝሩን ደረጀ ደስታ ያቀርበዋል። ቀጣዩ ትውልድ የተባለው የፋይቭ ጂ አውታረ መረብ የሚያስተላልፈው የመረጃ ቋት ፎር ጂ ከተሰኘው ቢያንስ በሀያ እጥፍ የሚፈጥን መሆኑ ተመልክተዋል። ፋይቭ ጂ እያበቡ ላሉ ቴክኖሎጂዎች እንደ አሽከርካሪ አልባ ተሽከርካሪዎችና ስማርት በተባሉ የቴክኖሎጂ መሳሪያዎች መካከል ያለውን ግንኙነት የሚያቀላጥፍ ቁልፍ የቴክኖሎጂ ውጤት መሆኑን ተነግሮለታል። የኢትዮጵያ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ አገልግሎቱ በሌሎች የአገሪቱ ክፍሎች ከመዳ እንዳረሱ በፊት መጀመሪያ በአዲስ አበባ ላይ ስራ ላይ እንደሚውል ገልጸዋል። የአገልግሎቱ መጀመር ይፋ በተደረገበት ወቅት የፋይቭ ጂ አገልግሎት በተመረጡ የአዲስ አበባ አካባቢዎች ተጀምሯል ያሉት ስራ አስፈጻሚዋ በሚቀጥሉት 12 ወራት አዲስ አበባ ውስጥና ከአዲስ አበባ ውጭ 150 በሚሆኑ አካባቢዎች አገልግሎት እንደሚሰጡ ተናግረዋል። ይሁን እንጂ ፍሬዎት የአገልግሎት ዋጋው ምን ያህል እንደሚያስከፍል አልገለጹም። በአገሪቱ 64 ሚሊዮን ደንበኞች ያሉት ኢትዮ ቴሌኮም በሌላ በኩል ባወጣው መግለጫ ለሚሰጠው አገልግሎት የቴክኖሎጂ መሳሪያዎቹን የሚያቀርበው የቻይናው ሁዋዌ መሆኑን አመልክተዋል። ወደ 110 ሚሊዮን ሕዝብ ያላት የአፍሪካ ቀንድ አገር እንደ አውሮፓ አቆጣጠር ግንቦት 2021 ለሽያጭ ያቀረበችው ሁለት የሙሉ አገልግሎት ፈቃዶችን ብቻ መሆኑን በሮይተርስ ዘገባ ተገልጿል። የሚሰጡት ፈቃዶች በዓለም ዓለም ላይ የቴሌኮም ገበያ ዝግ ከሆኑባቸው አንዱ በሆነችው አገር የምጣኔ ሀብቱ ነፃ ለማድረግ ለሚደረጉ ግፊት እንደ ትልቅ እምርታ ተደርገው እንደሚወሰዱ የሮይተርስ ዘገባ አመልክቷል። ለዩክሬን የ33 ቢሊዮን ዶላር ወታደራዊና ሰብአዊ እርዳታ በሚፈቅደው ረቂቅ ህግ ላይ የዩናይትድ ስቴትስ የተወካዮች ምክር ቤት በዛሬው ዕለት ድምፅ ሳይሰጥበት እንደማይቀር ተዘግቧል። ፕሬዚደንት ጆ ባይደን ቀደም ብለው አስተዳደራቸው ከመከላከያ ሚኒስቴር የመሳሪያ ክምችት የጦር መሳሪያና ሌሎችም ወታደራዊ ቁሳቁስ ለመላክ ያለው ስልጣን እያበቃ መሆኑን አስታውቀው ነበር። ፕሬዚደንቱ በሁለተኛው የዓለም ጦርነት ከናዚ ጀርመን ጋር ውጊያ ላይ ለነበሩት የአውሮፓ ሀገሮች ዩናይትድ ስቴትስ እርዳታ ባደረገችበት መርሃ ግብር መልክ ለዩክሬን ወታደራዊ ቁሳቁስና አቅርቦትን አጣድፈው እንዲልኩ ስልጣን የሚሰጣቸውን ሌላ ህግ ትናንት ፈርመዋል። በተከፋፈለ ፖለቲካ የተጠመደው የዩናይትድ ስቴትስ ኮንግረስ ያልተለመደ በሆነ ስምምነት ህጉን ባለፈው ወር በከፍተኛ ድምፅ ማሳለፉ የሚታወስ ነው። ይህ በዚህ እንዳለ ዩናይትድ ስቴትስ በጦርነት የተጎዳው የዩክሬን ኢኮኖሚ እንዲያገግም ለመርዳት ሀገሪቱ የምትልከው ብረታ ብረት ለአንድ ዓመት ከቀረጥ ነፃ እንዲገባ ፈቅዳለች። ሩሲያ ዩክሬን ውስጥ የምታካሂደው ጦርነት ሊስፋፋ የመቻሉ አደጋ እንደሚያሳስባቸው ትናንት ሞልዶቫን የጎበኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ገለጹ። ጉተሬዥ ከሞልዶቫ ጠቅላይ ሚኒስትር ናታሊያ ጋቫሬልታ ጋር ሆነው ባካሄዱት ጋዜጣዊ ጉባኤ ሩሲያ ዩክሬን ላይ የምታካሂደው ጦርነት መቀጠሉና ሊስፋፋም የሚችል መሆኑ ብሎም በአካባቢው ብቻ ሳይሆን በዓለም በጠቅላላ እያስከተለ ያለው አንድምታ በጥልቅ ያሳስበኛል ብለዋል። ሩሲያ በዩክሬኑ ጦርነት ሞልዶቫን በክሬምሊን በምትደገፈው ተገንጣዩዋ ትራንስኒስትሪያ ክፍለ ግዛት በኩል ሁለተኛዋ የውጊያ ግንባሯ ልታደርጋት ትችላለች የሚል ዓለም አቀፍ ስጋት አለ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በዩናይትድ ስቴትስ ለሴቶች ጽንስ የማቋረጥ መብት የሰጠውን ህግ ጠቅላይ ፍርድ ቤቱ በቀጣዮቹ ወራት ውስጥ ይሰርዘዋል ተብሎ ይጠበቃል። ከወዲሁ ታዲያ የአንዳንዶቹ የሀገሪቱ ክፍላተ ሀገር የምክር ቤት አባላት የስነ ተዋልዶ ጤናን በሚመለከት ይበልጡን ጥብቅ የሆኑ ህግጋትን እያቀረቡ ናቸው። ይህ በዚህ እንዳለ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የብዙሀን ዲሞክራቶች መሪው ሴኔተር ቸክ ሹመር ሮ ቪ ዌድ በሚለው ስሙ የሚጠራውንና ና እንደ አውሮፓውያን አቆጣጠር በ1973 ጽንስ ማቋረጥን በሀገር አቀፍ ደረጃ ህጋዊ ያደረገውን የጠቅላይ ፍርድ ቤቱን ውሳኔ በህግ ስርዓት ውስጥ እንዲካተት በነገው ዕለት ድምፅ እንደሚያሰጡበት ገልጸዋል። ሮቪ ዌድ ሕግ ሆኖ እንዲደነገግ ድምፅ እንዲሰጥበት ያለኝን እቅድ በዝርዝር እየገለጽኩ ነው። በጉዳዩ ላይ የሚደረግ ክርክር እንዲገደብ ሐሳብ አቀርባለሁ። ይህ ሲሆን ረቂቅ ሕጉ ነገ ይንቀሳቀሳል። ከዚያም ረቡ ድምፅ እንሰጣለን። ይህ ሲሆን እያንዳንዱ ሴኔተር፣ አሜሪካውያን በሙሉ ያውቁታል። ከአሁን በኋላ ሊደበቁ አይችሉም። እስካሁን ሪፐብሊካኖቹ ሞክረዋል። አብዛኞቹ የጠቅላይ ፍርድ ቤቱ ዳኞች ውሳኔው እንዲቀለበስ የሚፈልጉ መሆናቸውን የሚያሳየው ሰነድ ይፋ ከወጣበት ጊዜ ጀምሮ በየዕለቱ ተቃዋሚዎች ፍርድ ቤቱ ደጃፍ ላይ ሰልፍ እያካሄዱ ናቸው። የቻይና ሻንግሃይ ከተማ ባለስልጣናት የኮሮና ቫይረስ አዲስ ተጋላጮች ቁጥር መደዳውን እየቀነሰ ቢሆንም በ26 ሚሊዮኑ ነዋሪ ላይ የእንቅስቃሴ ገደቡን ይበልጡን እያጠበቁ ናቸው። የአንዳንዶቹ ሰፈሮች ነዋሪዎች ለሶስት ቀናት ያህል ከቤት እንዳይወጡ፣ ከውጭ የሚታዘዝም ዕቃ እንዳይቀበሉ በጽሑፍ መመሪያ ተሰጥቷቸዋል። ነዋሪዎች ወዲያ ወዲህ እንዲዘዋወሩ ተፈቅዶ ስለነበረ አዲሱ መመሪያ ግር ብሏቸዋል። ከዚህም በተጨማሪ የሻንጋይ ነዋሪዎች ጎረቤታቸው በኮሮና ቫይረስ ከተያዘ ከቤታቸው በግድ ወደ ሆቴል ወይም ወደ ማቆያ ማዕከል እየተወሰዱ ነው የሚሉ ሪፖርቶች በማህበራዊ መገናኛዎች ላይ ወጥተዋል። መከላከያ የለበሱ አጽጂ ሰራተኞች በየመኖሪያ ቤቱ እየገቡ ተሐዋሲ ማጥፊያ የረጩ መሆናቸውም ተገልጸዋል። አንድ የከተማዋ ባለስልጣን ለአሶሲየትድ ፕሬስ በሰጡት ቃል የጋራ ማዕድ ቤቶችና መጸዳጃ ቤቶች ባሉባቸው አካባቢዎች ጸረ ተሐዋሲ የመርጨት እርምጃ እየተወሰደ ነው ሲሉ አረጋግጠዋል። በዋና ከተማዋ በቤጂንግም ባለስልጣናት የእንቅስቃሴ ገደቦቹን እያጠበቁ ሲሆን፣ የጅምላ የኮቪድ ምርመራ ቀጥሏል። ተጨማሪ መንገዶችም እየተዘጉ ናቸው። በመጨረሻም የስፖርት ዜና ኢትዮጵያ ዓለም አቀፍ ጨዋታዎችን በሜዳዋ ማድረግ እንደማትችል የአፍሪካ የእግር ኳስ ኮንፌዴሬሽን አስታወቀ። ካፍ ለኢትዮጵያ የእግር ኳስ ፌዴሬሽን በጻፈው ደብዳቤ ኢትዮጵያ ለቀጣዩ የአፍሪካ ዋንጫ በሜዳዋ የማጣሪያ ጨዋታዎችን የማከናወን ፈቃድ እንዳላገኘች መግለጹን ፌዴሬሽኑ አስታውቋል። ኬኔዲ አባተ ዝርዝሩን ይዟል። ካፍ የውሳኔ ደብዳቤውን ለፌዴሬሽኑ የጻፈው ባለፈው ሐሙስ ሚያዝያ 27 የባህር ዳር ዓለም አቀፍ ስታዲየምን ውድድሮችን የማስተናገድ አቅም በባለሙያ ማስገምገሙን ተከትሎ ነው። ኢትዮጵያ በሀገሯ የምታካሂዳቸውን ዓለም አቀፍ ውድድሮች የምታስተናግድባቸው ስታዲየሞች የካፍን መመዘኛዎች አያሟሉም በሚል ካለፈው ጥቅምት ወር ጀምሮ እገዳ እንደተጣለባቸው ይታወሳል። ይህን ተከትሎ በተለይ የባህር ዳር ስታዲየምን ደረጃ ለማሻሻል የተለያዩ ስራዎች ሲሰሩ መቆየታቸውን የገለጸው የኢትዮጵያ እግር ኳስ ፌዴሬሽን ባለፈው ሳምንት ሚስተር ኢቫን ኪንቱ የተባሉ የካፍ ባለሙያ በስታዲየሙ ተገኝተው የተደረጉ ማሻሻያዎችን መገምገማቸውን አመልክቷል። እኚህ ኡጋንዳዊ የካፍ ባለሙያ ያቀረቡትን የግምገማ ሪፖርት መነሻ በማድረግ ስታዲየሙ አሁንም ድረስ መመዘኛዎቹን እንደማያሟላ በመግለጽ ካፍ ባለፈው ጥቅምት ወር ያሳለፈውን ውሳኔ ማጽናቱን ፌዴሬሽኑ ዛሬ ከሰዓት በኋላ በድረ-ገጹ ባወጣው ሪፖርት ይፋ አድርጓል። ፌዴሬሽኑ ካፍ ላከልኝ ባለው ባለሰባት ገጽ ደብዳቤ ከፍተኛ መዋለ ነዋይ የሚጠይቁና መሟላት አለባቸው የተባሉ አስር የተለያዩ መመዘኛዎች ላይ ድምዳሜውን ማስቀመጡን የገለጸው ከእነዚህም መካከል የመጫወቻ ሜዳው በአዲስ የተፈጥሮ ሳር እንዲተካ፣ አውቶማቲክ የውሃ ማጠጫ እንዲኖረው፣ የካፍ መመዘኛን የሚያሟላ የስታዲየም ፓውዛ እንዲኖረው፣ የመልበሻ ክፍሎች ሙሉ በሙሉ በአዲስ መልክ እንዲሰሩ የሚሉና ከመጫወቻ ሜዳው፣ ከመልበሻ፣ ከሜዲካል እና ከሚዲያ ክፍሎች እንዲሁም ቪአይፒን ጨምሮ ከተመልካች ስፍራና የልምምድ ቦታ ጋር የተያያዙ በርካታ ማሻሻያ የሚፈልጉ የሚያደርጉ ነጥቦች ተዘርዝረዋል። ይህን ጉዳይ በተመለከተ ከኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት እንዲሁም ከፌዴሬሽኑ ጽህፈት ቤት ኃላፊ ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። እንደ ጎርጎሮሳውያኑ ለ2023 ያ የአፍሪካ ዋንጫ ማጣሪያ ድልድል በምድብ አራት ኢትዮጵያ ከግብፅ ጊኒና ማላዊ ጋር የተደለደለች ሲሆን የተባሉት ማሻሻያዎች ተደርገው ከአፍ ውሳኔውን እስኪቀይር በማጣሪያው ከግብጽ ጋር የምታደርገውን ሁለተኛ ጨዋታ ጨምሮ በቀጣይ በሜዳዋ ታደርጋቸው የነበሩ ጣሪያና ሌሎች ዓለም አቀፍ ጨዋታዎችን በገለልተኛ ሀገር ሜዳ ለማድረግ ትገደዳለች። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ አድማጮች ለዜና የተመደበው ክፍለ እንድታየን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ግንቦት 2 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝ ነው አብይ ርዕስ ዘገባችንን ውሰዳችሁ። በአብይ ርዕስ ዘገባችን ወደ ቤንሻንጉል ጉሙዝ ካማሽ ዞን በሎጅጋንፎይ ወረዳ ውስጥ ወደሚገኙ ተፈናቃዮች አቤቱታ ነው የምናልፈው። በቤንሻንጉል ጉሙዝ ክልል በካማሽ ዞን በሎጅጋንፎይ ወረዳ ውስጥ የሚገኙት አንዳንድ ተፈናቃዮች ተገቢው እርዳታ እየደረሳቸው እንዳልሆነ አቤቱታ አቀረቡ። በተጨማሪም ደግሞ የሚመጣውን የእርዳታ እህል አስተባባሪዎቹ ለነጋዴዎች እየሸጡት ነው ሲሉ ቅሬታ አቅርበዋል። የወረዳው አስተዳደርና የዞኑ አደጋ ስጋት ስራ አመራር ቅሬታው አሉባልታ ነው በማለት ቢያስተባብሉም የዞኑ የኮሚኒኬሽን ቡድን መሪ በበሎ ጅጋንፎይ ሶጌ ከተማ ተገኝተው ችግሩ እንዳለ መመልከታቸውን ለአሜሪካ ድምጽ ተናግረዋል። በሌላ በኩል የክልሉ የአደጋ ስጋት ስራ አመራር ጽፈት ቤት ቅሬታውን በመመርመር መፍትሄ እንደሚሰጥ ገልጿል። ዘገባውን ያጠናቀረው ናኮር መልካ ነው። እንደሚከተለው ይቀርባል። ለደህንነታቸው በመስጋት ስማቸውን መግለጽ ያልፈለጉ አንድ ተፈናቃይ ሰብአዊ ድጋፍ በአግባቡ እየደረሳቸው እንዳልሆነ በስልክ ለአሜሪካ ድምፅ ተናግረዋል። ተፈናቃዮቹ በጸጥታ ችግር ምክንያት ከቤኒሻንጉል ጉሙዝ ክልል ከካማሽ ዞን በሎጀ ገንፎ ወረዳ ከተለያዩ የገጠር ቀበሌዎች ከ2011 ዓ ም ጀምሮ መፈናቀላቸውን ገልጸዋል። ይመጣው ሰብዓዊ እርዳታ በአግባብ ሰጡ አይደለም። አንደኛ ኮሚቴዎች ያወጣሉ፣ ይሸጣሉ ለነጋዴዎች ስልሳ ኩንታል በዚህ ተጨበጭ በዚህ ቅርብ ጊዜ ያው አወጦ ለነጋዴዎች ይሸጥ እኛ ለመንግስትና ቅርብ ስልሳ ኩንታሉ አሁን ለመጋዘንም ተመላሽ መሆኑ ዓይናችን ናይ አንድ ቁለም ባሞይ ሴራንን ጎለሙ በአካባቢንጠና ማንገሉ አርባዴባሴ ተፈያዳ የሚደረገው ነገር በአግባቡ አይደረገም። ድጋፉን የሚፈልግ ሰው አውጥቶ ይጠቀምበታል። ሊገባንም አልቻለም። በዚህ አመት ከመጣው ድጋፍ አንዴ ብቻ ነው የተሰጠን። ለአንድ ሰው የሚሰጠው 15 ኪሎ ግራም ሲሆን አንዳንዴ ከሰጡን በኋላ በመጋዘን ውስጥ የቀረውን ኮሚቴዎቹ በቀበሌ ውስጥ ጎጥ ውስጥ ከሚሰሩ ሰዎች ጋር ተመሳጥረው አውጥተው ይሸጡታል ነው ያሉት። አንድ የመንግስት ሰራተኛ መሆናቸውንና የድጋፍ ኮሚቴ አባላቱ ከድርጊታቸው እንዲቆጠቡ በተደጋጋሚ መጠየቃቸውን የጠቆሙ ግለሰብም ለተፈናቃይ ድጋፍ ከተላከ እህል መካከል ለነጋዴዎች መሸጡንና ከዚያም በፖሊስ እንዲመለስ መደረጉን ይናገራሉ። ህዝቡ አግባቡ እየደረሰም አይደለም፣ ኮሚቴዎቹን ተሰባስበው እየሸጡ ነው የሚገኙ ሀያ አምስት ኩንታል ተሽጦ በዚህ ሁለት ጊዜ ተከታታይ በዓይኔም አይቼ ነበርኩኝ። እንዲሁም እነሱ ለመጠየቅ ሞክር ነበርኩ። ህዝቡ ላይ በእርግጥ በጣም ኃይለኛ ችግር ነው እየደረሰባቸው በምግብ እጦት የተነሳ አንዳንዶቹ ታምሞ ሞት ደረጃም የደረሰባቸው ጉዳይ ሰዎች አሉ። ሁለት ሺህ አስራ አንድ ጀምሮ እስካሁን ድረስ እየተሸጥ ነው ያለ። አንዳንድ ጊዜ ራሱ በማኪና ተጭኖ መኪናውን ሙሉ ዞር አድርጎ የሚሸጡበት ጊዜም ነበር። የዞኑ ኮሚኒኬሽን ቡድን መሪ አቶ ጀርሞሳ ተገኝ ባለፈው ሳምንት ውስጥ ወደ ሰውጌ ለስራ አቅንተው በነበረበት ወቅት ስላጋጠማቸው ጉዳይ ለአሜሪካ ድምፅ ተናግረዋል። ሚያዝያ ሀያ ሁለት ጥቆማ ደረሰኝ እኔም በአካል ቀጥታ ወደዛ ማጋዚን ሄድኩኝ። እዛ ማጋዚን አካባቢ በቃ በጋሪ እንዳለ እየተሸጠ ነበረ። ስንት ነው ብዬ አጋጣሚ ነጋዴው ጠይቀ ነበረ። አይ እኔ ኮሚቴዎቹ ናግዛ ብሎኝ እኔ ደግሞ ያው በገንዘብ እስከሆነ ድረስ ለመግዛት መጥቻለሁ ብሎ ከማጋዚን ሲያወጡት አይቼዋለሁ። በአይነት ይህሉ አብዛኛው በቆሎና ስንዴ ነው። እኛ የመጣልን ከአራት መኪና ነው። አራት መኪናው እስካሁን አንድ አንድ ኩንተል እንኳን ለማህበረሰቡ ተደራሽ ሳይደረግ ዝም ብሎ አልቋል። ይፈተሽልን የሚል ቅሬታ እስከ መቅረብ ድረስ ነበረ። ቁጥጥር ስር የዋለ አለ? ከዚህ ጋር ተያይዞ የተያዘ ፖሊስ ጠርቶ የያዘው አንድም አካል የለም። በፖሊስ መያዝ ያልቻሉበት ምክንያት ምንድን ነው? እንግዲህ የተቀናጀ ቡድን ሊኖር ይችላል በዛ መሀል ላይ ይሄ ደግሞ እንግዲህ የሚመለክታቸው ባለድርሻ አካላት ኦዲት አድርጎ ኮሚቴዎቹ ማን ነው አዛዡ ግምገማ ካላደረገ በስተቀር ሁኔታው በጣም አስቸጋሪ ነው፣ የአመራር እጅም ይኖርበታል ተብሎ በአስቴት አስቤት ሰጪዎች በኩል የቀረበ ቅሬታ አለ። ስለዚህ በገላልተኛ አካል ካልተጠራ ጉዳዩ በጣም አሳሳቢ እንደሆነ ነው እነሱ መረጃ የሰጡት። አቶ ጀርሞሳ ከድጋፍ አስተባባሪ ኮሚቴው መካከል ለነጋዴ የተሸጠ እህል እጅ ከፍንጅ መያዛቸውን ቢናገሩም የወረዳው ምክትል አስተዳዳሪ አቶ ቦጂ አልሞር እስካሁን በትክክል እርዳታውን ስናከፋፍል ቆይተናል ሲሉ ለቅሬታው ሰው ምን ላይ ሰጥተዋል? ሰብአዊ ድጋፍ ዲስትሪቢሽን ወይም ችግር እንዳይኖረው በኮሚቴ ነው አስደግፈን የምንሰራው። ከመዳረሱ ጋር ተያይዞ በሚመጣው ልክ ነው፣ ቤተሰብ ቁጥር ልክ ነው፣ በባለሙያዎች ዲስትሪቢዩት የሚያደርጉት አቅርቦቱ ጭምር ችግር አለበት። አቅርቦት ሲኖር ሁላ እየተሸጠ እኮ ነው እያሉ ያሉት። እንደኛ የሚቀርበው ስንዴ ነው። ስንዴ ደግሞ አብዛኛው የአካባቢው ማህበረሰብ ለምግብነት የተጠቀሙ አይደለም። ስለዚህ እዛው እየወሰዱ እዛው ነው ለነጋዴ የሚያሰረክቡ ማለት ነው። አሁን እኮ እያስረከበ ያለው ኮሚቴው እንጂ ተፈናቃዩ እንዳልሆነ ነው እየተገለጸልን ያለው። ችግር ካለው ደግሞ እኛ የመፈተሽ ስራ እንሰራለን። እስካሁን ግን እየተሰራ ያለው በዚህ ነው። በካማሽ ዞን አደጋ ስጋት ስራ አመራር ጽፈት ቤት የምግብ ዋስትና አስተባባሪ ተወካይ አቶ ተመዝገን ይተፋ በዞኑ ከአንድ መቶ ሰላሳ ሰባት ሺህ በላይ ሰዎች በሚደረግላቸው ሰብአዊ ድጋፍ የሚኖሩ መሆኑን ይገልጻሉ። ከተፈናቃዮች መካከል ለሚነሳውን ቅሬታ ምላሽ ሲሰጡ ፍትሃዊነቱ ላይ ያው እግዚአብሔር ነው ያልፈራ የፈለገው ማድረግ ይችላል። እኛ ግን እስካሁን ተሸጠ ተብሎ የቀረበ የሰው ቢሆን ዛሬ ነው ከአንተ የሰማው እና ምንም የቀረበ ነገር የለም። ማንኛውም ሰው ሊያወራ የሚችለው ነገር ነው ሁኔታው ግን በተጨባጭ የተያዘ ነገር እና በህግ የሚቀርብ ነገር ካልሆነ በስተቀር አሉ ባልታ ግን የሚደረግ ነገር አየለም ማለት የሚያቀርቡ ስሞታ እውነትም ውሸትም ሊሆን ይችላል። ይሄ ተጣርቶ የሚደረስበት ነገር እንጂ ይሄ ነው ብለን የምንለው ነገር የለም። በዚህ ጉዳይ ላይ የሚሰጥ ነገር የለም። በሌላ በኩል የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ ቅሬታውን ሁኔታውን በመመርመር መፍትሄ እንደሚሰጡ ገልጸዋል። በሎጂ ጋንፎ ላይ የተለያዩ ቅሬታዎች ይመጣሉ። ከቆርቆሮ ጋር ከምናምን ጋር ተያይዞ ከኤንጂዎች ጋር ተያይዞ ህንን ለመፍታት ብዙ ነገር ሄደንበታል። በየጊዜው ከሚመለከታቸው ሴክተሮች ጋር በመነጋገር እንደዚህ አይነቶቹ ቅሬታዎች ሲሰሙ ምላሽ ሲሰጥ ነው የነበረው። አሁንም ምላሽ እየተሰጠ ነው ያለው። ይህንም በሁለት መንገድ ነው የምናየው። አንድ እዛ አካባቢ ላይ የተለያዩ ስም ማጥፋት ነገር ሊያነሱ ይችላሉ። ሁለተኛ፣ ህዝቡም ሊያነሳ ይችላል። በእርግጥ የአሁኑ መረጃ አልደረሰንም፣ ከእናንተ ነው እየሰማን ያለ ነው። እንደዚህ አይነት ከመጡ ግን በፍጥነት ምላሽ የምንሰጥ ይሆናል። አልፎ አልፎ በጥቂት ሰዎች ሊታይ ይችላል። ይሄ የሚፈታ ነው ብለን ነው የምንገምተው። ኃላፊው በክልሉ ከአራት መቶ አስር ሺህ በላይ የሚሆኑ ተፈናቃዮች በመተከል፣ ካማሽና አሶሳ ዞን ውስጥ በሰብአዊ ድጋፍ እንደሚኖሩ አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ከዚህ ከተፈናቃዮች ጉዳይ ሳንወጣ አሁን ደግሞ ወደ አማራ ክልል እንወስዳችኋለን። በሰሜን ወሎ ሀብሩ ዞን ወረዳ በድሌ ሮቃ መጠለያ ጣቢያ ውስጥ የሚገኙ ተዛ ተጠለለው የሚገኙ ተፈናቃዮች አጋጠመን ባሉት አሳሳቢ የምግብ እጥረትና በሰብአዊ ጉዳት ከመጠለያ ጣቢያው በመውጣት ወደ አጎራባች ከተሞች እየተሰደዱና በዚያ ከተማ ውስጥም ከ ቀን ስራ ጀምሮ በመአገልገል ላይ እንደሚገኙ ተናግረዋል። ከተፈናቃዮቹ አንዳንዶቹ አስተያየታቸውን ሲሰጡ ወደ አካባቢው ተገደው መሄዳቸውንና የሰብአዊ እርዳታ ድጋፍ ይሰጣችኋል ከተባሉ በኋላ ግን ምንም አይነት ድጋፍ አለማግኘታቸውን፣ አንዳንዶቹም በአቅራቢያው የሚያልፉ መኪኖች በሚሰጧቸው የእርዳታ አቅርቦቶች እየተደጎሙ እንደሚገኙ ገልጸዋል። የአማራ ክልል አደጋ መከላከል ምግብ ዋስትና ኮሚሽን በበኩሉ በመጠለያ ጣቢያው የምግብ አቅርቦት እጥረት እንዳለ ማረጋገጡን ተናግሯል። ይህ የተከሰተውም የለጋሽ አካላት በገቡት ቃል መሰረት ቃላቸውን ባለመጠበቃቸው እንደሆነ ገልጸዋል። ዘገባው የመስፍን አራጌ ነው፣ እንደሚከተለው ይቀርባል። ከአላማጣ ተፈናቅለው ከመጡ አራት ወራት እንዳለፋቸው የሚናገሩት ብርሃኑ ታምራት ከአንድ ወር የቆቦ ቆይታ በኋላ ወደ ድሌ ሮቃ መጠለያ ጣቢያ መወሰዳቸውን የሚጠቁሙ ታስተያየት ሰጪው በወቅቱ ወደ መጠለያ ጣቢያው ስንወሰድ መሰረታዊ የሆኑ ነፍስ አድን ግብአቶች ይኖራሉ ብንባልም ያጋጠመን ግን ከተባለው በተቃራኒው ነው ብለዋል። ልክ እኛ ከቆቦ ወሰን እዛ ድሬ ረቃ ስንገባ ምንም ነገር በረሃ ላይ ልበል በ በረሃ ባዶ በረሃ ላይ ጣሉ መጠለያ ምናም ብለው ኬንዳ ምናም ተሰጠን ኬንዳ ሰርተን ምናምን እየሆነ በዛ ላይ ዝናብ ብዙ ጊዜ የተደጋገመ እናቶች ልጆች ያላቸው ህጻናት የያዙ አሉ፣ ታዛ ሽማግሌዎች አሉ። ምንም መሄድ ማይችሉ ደግሞ ወደ ቤተሰብ የሌላቸው ደግሞ ወጣቱም ተንቀሳቅሶ እንኳን እንዳይል ምንም አማራጭ የሌለው በረሃ ላይ ነው እና ችግሮቹ እዛ ያሉት ፋሲሊቲ የመጠጥ፣ የክሊኒክ፣ የምግብ በመጠለያ ካምፕ ውስጥ ያለው ችግር ከእለት እለት በመባባሱ ከቀናት በፊት ወደ ወልዲያ በመምጣት ከቤተሰብ ጋር ለመጠጋት መገደዳቸውን የሚገልጹት አቶ ብርሃኑ በረሃማነቱ ከረሃብ ጋር ሲታከል ችግሩን አስከፍ እንዳደረገው አብራርተዋል። ሩዙ አለች አለ ሸዋ ሀያ አምስት ኪሎ እሷ ነበር ለአስር ሰው ሲሰጥ የነበረው የሚሰጡና ለሁለት ሳምንት ብሎ ነው ያን ደግሞ ለአስራ አምስት ቀን አይሆንም ለአስር ሰው እንደዛም ሆኖ ግን በዛ በተባለው ቀን አይደርስም፣ አይመጣም እስከ ስንት ጊዜ ቆይቶ ይመጣል፣ ከወር በላይ ነው የሚቆየው። እስከዚያ ምን ትበላላት? ቤተሰብ ያለው እየደወለ ብር ያስልታል። የሌለው ወደ አጓራባች ከተማ በህገወጥ ውጥ መንገድ እንደሚባለው ወደ ወለያ ወደና ወደ ሀራ እየተወጣ እዛ ያለ ቤተሰብ ያለው ይበላል። ከሌለ በቃ ለምነህ እንደ መብላት ከድሌ ሮቃ መጠለያ ካምፕ በመውጣት ወል ሶማሊያ ከተማ ውስጥ የሸክም ስራ በመስራት ላይ መሆኑን የሚናገረው ሌላው ተፈናቃይ ወጣት ሞገስ አበበ ይኖርበት ከነበረው አላማጣ አካባቢ ከተፈናቀለ አስር ወራት እንዳለፉት ጠቁሟል። ብዙ ሰዎች እየታመሙ ነው። ያው የሞቱ ልጆች ምኳሉ በዚህ በበሽታው አማካይነት በቅርብ የሚያውቋቸው ሁን ሶስት ሰዎች በረባይነት የአስራ አምስት አመት ና የአስራ ስድስት አመት አሁን የሞቱ ልጆች አሉ። አሁን አሁን በጣም ወጣቱ ተርቦ ነው ያለው። ወጣት በቃ ወደ የት መሄጃ ይጣበቃ ሁለተኛ ያለማጣ መታወቂያ በሚለው ደግሞ ችግር ስለሆነ ወደፊት መሄድ አልቻለም። በቃ ብታየው ምን ማለት ነው? ችግ ችግሩ በቃ ያለ መጣ መታወቂያ አሁን ወደዚህ ማስመጣት አይቻልም። የተፈናቃይ ወረቀት የተሰጡ ለዛች ለካምፖ መንቀሳቀሻ ነው፣ ወደ ሌላ መሄድ አይችልም። ከንጹህ መጠጥ ውሃ አቅርቦት እጥረት ጋር የተያዘውን ችግር ለጤና መታወቅ መንስኤ መሆኑን ተፈናቃዮቹ ሳያመላክቱ አላለፉም። መጠጡ ሁ ንጹህ አለመሆኑ የወንዝ ነው። መሀል ላይ እንደዚህ ሸ ሆን ቆፍረ ጠለል ሲ ንደምንጠጣው ያለ ደግሞ ጎጂ ነው እና ብዙ ልጆች፣ እናቶች ስንዋ ሲጠቀሙ ብዙ ታመመ እንዲያም የሞት አለ በቅርብ በመንግስት ስራ ራሳቸውንና ቤ ቤተሰባቸውን ሲያስተዳድሩ እንደቆዩ የሚናገሩትና ስማቸውን መጥቀስ ያልፈልጉ ተፈናቃይ ከድሌ ሮቃ ወደ ወልዲያ መጥተው በልመና ላይ ለመሰማራት መገደዳቸውን ጠቅሰዋል። በተፈጠረው የፖለቲካ ችግር ደሞዝ ከቆመን አስረኛ ወራችንን ይዘናል። ዛሬ ግንቦት አንዱ ስለሆነ ማለት ነው እና እዛም ጋር አድርገውን የተለያዩ ነገሮች ስለሌሉ ማለት ነገሮች ሁሉ ስለቆሙ፣ እኔ አሁን ወልዲያ ላይ እንግዲህ እምንሁኛለሁ። በድሌ ሮቃ ያለው ሰብአዊ ጉዳት እየተባባሰ መምጣቱን ወደ መጠለያ ጣቢያው ደውለን ያነጋገር ናቸው ተፈናቃዮች አረጋግጠውልናል። ስማቸውን መግለጽ ያልፈለጉ የስድስት ወር ነፍሰ ጦር እና የሁለት ልጆች እናት ችግሩ ከሚነገረው በላይ አሳሳቢ ነው ብለዋል። ይበለ ጭራሽ የለም። ወጣት እንጨት እየሸጠ ነው። እንጨቱን ደግሞ እንዳትቆርጡ ብለው ከልክለውናል። የደኑን የመጠጥ ውሃ ጭራሽ የለም። አሁን ችን ሁለት ሶስት ቀን ስላምፕሌ ጀምረው ነበር። ለወጣት አይሰጥም ለመጫት ነው አሉ። ምን ልበል? አመራር ራሱ ጥሎን ሂዷል። ተፈናቃዩ ብቻ ነው ያለው። ሴቶችና የራያ ልጆች፣ ወንድ ልጆች ነን። እንቁጫል ነው በቃ የትም ሀገር መሄድ ማንችል ሰዎች። ሌላው ሀገር ያለው ምናምን ምናምን ሄደ በቃ ወደ ሳንቃ ምናምን ምናምን ቤተሰቡን እየመረጠ ሄደ። እኛ ግን የትም ራብ ሞትም በቃ። እኔ አሁን ለምሳሌ ነብሰጡር ነኝ። የስድስት ወር ነብሰጡር ነኝ። ሩዝ ሰባት ነጥብ አምስት እየሰጡን ከረሙ። ሩዙ ማለቀ፣ ፊኖ አለቀ። አሁን እሱ በተገኘ እያልን ነው። ብታይ ተሳቢ መኪና እያቆመ ምናምን ብር እየሰጠን ነው የሚያልፈው እኛን ማለት ነው። ሌላው በመጠለያ ጣቢያው ተጠልለው እንደሚገኙ የሚናገሩት ጣሰው አለማየው የተባሉ አስተያየት ሰጪ ከቆቦ ዙሪያ፣ ከአላማጣ ከባላና ከኮረማ አካባቢዎች ተፈናቅለው በመጠለያ ጣቢያው ይኖሩ የነበሩ ሰዎች ከመጠለያው በመውጣት ለዳግም ስደት መዳረጋቸውን ጠቅሰዋል። ፌዴራል መንግስት ብዙ እንደበጀተ ኤንጂዎች ተዘጋጅተው የሚጠብቁን የተነገረን። እዚህ ስንመጣ ግን አንድ አራት በአምስት የሆነ ሸራ ለአስር ሰው ነው የተሰጠን። ልፋት አለ፣ ዝናብ አለ። ያ ሸራው ራሱ ስስ ነው። አሁን ተቀዳዶ የግማሹ ቤት ተገንጥሏል። አስተያየት ሰጪዎቹ በወቅቱ ምግብ አይቀርብም፣ ቢቀርብም በወቅቱ ከማከፋፈል ይልቅ ከዝኖ የማስቀመጥ አሰራር ስላለ ምግቡ ለተጎጂ አይደርስም። የአሰራር ተጠያቂነት የለም። የክልሉ የፌዴራሉም ሆነ የዞኑ መንግስት ለተፈናቃዮቹ ተገቢውን ትኩረት አልሰጡም የሚል ቅሬታ አላቸው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ እያሱ መስፍን ለአሜሪካ ድምጽ በሰጡት ምላሽ በተለያዩ ምክንያቶች የምግብ እጥረት መኖሩን አምነው በተለይም ተራዶ አድራጊዎቹ ወቅቱን የጠበቀ የምግብ አቅርቦት አለማድረጋቸው ሁኔታውን እንዳባባሰው ጠቅሰዋል። በተጠየቀው አግባብ ወቅቱን ጠብቆ አልገባላቸውም። በዚህ ምክንያት ተጠባባቂ ምግብ የሌላቸው አካላት፣ እናቶችና ህጻናት በተለይም አረጋውያንና አካል ጉዳተኞች ለከፋ ችግር ሊደረጉ እንደሚችሉ እናምናለን። ስለዚህ የክርስቲያን በጎ አድራጎት ድርጅት ሲያሬስ መልድ ጋር እና ከፌዴራል አደጋ ስጋት ጋር በመሆን ምግብ የሚያቀርቡ እነሱ ናቸው። በተለያዩ ምክንያቶች የምግብ እጥረት እንዳለ እኛም መረጃዎችን እየሰማን ነው። ከዚህ አንጻር ከክርስቲያን ተራድኦ ድርጅት ወይም ሲአርኤስ እና ከአመልድ ጋር ፈጣን እና ተደራሽ የሆነ ምግብ መቅረብ አለበት የሚሉ ጥያቄዎችን እያቀረብን ነው። ዓለም አቀፍ ተራድኦ አቅራቢዎች አሁኑም በአካባቢው ያለውን ችግር በአግባቡ አልመዘኑትም ሲሉ ቅሬታ ያቀርባሉ። አቶ እያሱ ይህን ያህል ገንዘብ መድበናል ከማለት ውጪ ተደራሽ የሆነ የምግብና የመድኃኒት አቅርቦት እያየን አይደለም። ከዚህ አንጻር የፌዴራል መንግስት ጉዳዩ ከሚመለከታቸው ሌሎች ተራድኦ ድርጅቶች ጋር ጥረት እያደረገ ነው የሚገኘው። በተፈናቃዮቹ የሚነሱ የአሰራር ቅሬታዎችን ለማስተካከል የተጀመሩ ጥረቶችን አጠናክረው እንደሚቀጥሉም አረጋግጠዋል። ከሰሜን ወሎ ዞን የራያ ቆቦቹ አዲስ ቅኝ ድንጋይ ቀበሌ ቡኩ መንደር፣ ኮባ አረንገቦ፣ ዋልሃ መንደር እንዲሁም ከጦርነት በኋላ በሰሜን ወሎ ዞን ሲተዳደሩ ከነበሩትና አሁን በህወሀት ኃይሎች ቁጥጥር ስር ከሚገኙት ራያ አላማጣ፣ ራያ ኦፍላ ራያ ባላ አላማጣና ኮረም ከተማ አስተዳደሮች ከሰባ ሺህ በላይ ሰዎች መፈናቀላቸውን የሰሜን ወሎ ዞን አስተዳደር ሲገልጽ የቆየ ሲሆን ከነዚህ ውስጥ ወደ 20 ሺህ የሚደርሱትን በድሌ ሮቃ መጠለያ ጣቢያ ከሁለት ወራት በፊት ማስፈር ተችሎ ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ የማክሰኞ ምሽት ዝግጅታችን ነው። ወደ ተከታዩ ዘገባችን እንውሰዳችሁ። በዲጂታል ሚዲያ የአማራ ድምጽ የተሰኘ ድረገጽ አዘጋጅ እንዲሁም የቀድሞ የኢሳት ሪፖርተር ጎበዜ ሲሳይ ለዘጠኝ ቀናት የት እንደነበር ሳይታወቅ ሰኞ ዕለት ምሽት ትላንት ምሽት ሶስት ሰዓት ማለት ነው። ቤቱ በር ላይ ያልታወቁ ሰዎች አምጥተው ወይም እንዳደረሱት ገልጿል። አስቴር ምስጋናው አነጋግረዋለች። የህግ ባለሙያ ወይም ጠበቃው ከዚህ ቀደም ለአሜሪካ ድምጽ አስተያየት የሰጡት ጉዳዩን ወደ ፍርድ ቤት ሊወስዱት እንደሚችሉ ጥቆማ ሰጥተዋል። በተከታዩ ዘገባ እንዳስሰዋለን። በዲጂታል ሚዲያ የአማራ ድምጽ የተሰኘው አዘጋጅ ጎበዜ ሲሳይ በመንግስት ታጣቂዎች ለዘጠኝ ቀናት ታፍኖ ተወስዶ እንደነበርና ትናንት ምሽት ላይ ታጣቂዎቹ በሩ ላይ ያደርሰውት እንደሄዱ ለአሜሪካ ድምጽ ተናግሯል። ወደ ባጥር ዘለው ነው የገቡት። ገብተው ቤትም በኃይል የቆረቆሩት ቀረጻ ቪዲዮ ይዘዋል። ቀረጻ የጀመሩት የሚዘርፉ የተደራጁ ወንበዴዎች ነው የመሰሉ። ምክንያቱም ለማናቸው ስላቸው አይናገሩም። ኃይልም ለመጠቀም ይሞክራሉ። መሳሪያ ይዘዋል። በጣም ግራ ገብቶ ነበረ። ከዛ በኋላ አንደኛው መታወቂያውን ሲያሳየ አንድ የጸጥታ ኃይል ባልደረባ የጸጥታ ቆም ደርባ አየውን። ከዛ በኋላ ለዘጠኝ ቀናት ያህል ነው የቆየሁት። የቆየበትን ቦታ በደንብ በግልጽ ማወቅ አልቻልኩም። ዞሮ ዞሮ አዲስ አበባ ውስጥ ነው የነበርኩት። አንድ ትልቅ ግቢ ውስጥ ነው ሌሎች ሌላ ሰው አይኖርም ያለበትም እኔ እና ጠባቂዎች ብቻ ነበርም እና ትናንትና ማታ ሶስት ሰዓት አካባቢ ከምሽት ሶስት ሰዓት ሰኞ ማታ ማለት ነው። እንደወሰኝ መልሰው ቤት የበር ላይ ጠውኝ ሂደዋል። በምርመራ ወቅት ምንም አይነት ድብድባ እንዳልተፈጸመበት ገልጾ ለፋኖ ድጋፍ እንደሚያደርግ ሲገለጽለት እንደነበር ተናግሯል። በምርመራ ወቅት ምንም የሚጠቀሙት ኃይል የለም። መስገን በሰላም ነው ተመለስኩ። ከእነሱ በጣም ትልቅ ኢሹ አድርገው ነው ፋኖ ትደግፋለህ እና ወልዲያ ውስጥ በነበረው ግጭት እጅ አለበት፣ ከሚሴ ዞን እንዲፈርስ ትፈልጋለህ እንዲታደርጋለህ ለሚሉት በጣም ሁለተኛ ኦሮሞ ጠልነ የሚል ነገር ማንስተዋል። በጣም የሚያሳዝናት ዞሮ ዞሮ የምርመራ ሂደቱ ያን ያህል ክፉ ነበር ማለት አልችልም። የጎበዜ ሲሳይ ጠበቃ አዲሱ አልጋው በበኩላቸው ደንበኛቸው በመንግስት ታጣቂዎች ታፍኖ ተወስዶ የቆየ መሆኑን ገልጸው በቀጣይም ከደንበኛቸው ጋር ተነጋግረው ክስ እንደሚመሰርቱ ተናግረዋል። ፍርድ ቤት አልቀረበም። መጀመሪያም ያለ ፍርድ ቤት ትዕዛዝ ነው ይዘውት የነበረ። የትኛውም የመንግስት የጸጥታ አካል አንድን ተጠርጣሪ ከያዘ በኋላ ከአርባ ስምንት ሰዓት ባልበለጠ ጊዜ ውስጥ ፍርድ ቤት ማቅረብ መቻል አለበት። ወይም ደግሞ በዋስ የሚለቅም ከሆነ ራሱ እዚ ላይ ፖሊሱ አስጠርቶ መልቀቅ ይቻል ነበር። ነገር ግን ለዘጠኝ ቀናት ያክል ያለምንም እንትን ያለበትም ሳይታወቅ ከጠበቃም እንደገና የተደርጎ ታስሮ መቆየቱ ያው ህገወጥ ድርጅት እንደሆነ ነው። ወደፊት ምን ማድረግ አለብን የሚለውን እንግዲህ ከደንበኛ ጋር ተመካክረን አንደኛ የቆየበት ሁኔታ ምንድን ነበር፣ ያቆዩበት ሳላማ ምንድን ነው? እነዚህና የመሳሰሉ ነገሮችን ከሱ መረጃ ከተለዋወጥ ነው በኋላ እንግዲህ እሱ ጋር ተወያይተን የምንሄድበት ነው የሚሆነው። የአማራ ድምጽ የተሰኘው የዲጂታል ሚዲያ አዘጋጅ ጎበዜ ሲሳይ ባለፈው እሁድ ሲቪል በለበሱ የመንግስት ታጣቂዎች ከመኖሪያ ቤቱ በአጥር ዘለው ወስደው የሚያደርጉት እንደነበር ጠበቃው መናገራቸውን መዘገባችን ይታወሳል። በጉዳዩ ላይ ከመንግስት ኮሚኒኬሽን አገልግሎት ምላሽ ለማግኘት ሞክረን አልተሳካም። ለአሜሪካ ድምፅ አስቴር ምስጋናው ባህርዳር። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ የአማርኛ ቋንቋ ዝግጅታችንን ነው በመከታተል ላይ የምትገኙት። በዝግጅቶቻችን ላይ አስተያየቶች ካሏችሁ፣ ጥቆማዎችን ማድረስ ካሰባችሁ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። አት ቪኦኤ አምሃሪክ የፌስቡክ ገጻችን ተጠቅማችሁ በውስጥ መስመር መረጃ ልትልኩልን አስተያየቶቻችሁን ልታደርሱን ትችላላችሁ። ሀሽታግ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ ተነጋገሩ፣ ተወያዩ፣ አስተያየቶቻችሁንም ጥቆማዎቻችሁንም አድርሱን። አሁን ወደ ተከታዩ ዘገባችን እንውሰዳችሁ። የኢትዮጵያ መንግስት የነዳጅ ውጤቶች መሸጫ ላይ ካለፈው ሚያዚያ 30 ጀምሮ የዋጋ ጭማሪ አድርጓል። ጭማሪውን ተከትሎም ክልሎች የትራንስፖርት ታሪፍ ማሻሻያ እያደረጉ ናቸው ወይም ጭማሪ እያደረጉ ናቸው። ዓለም አቀፉ የነዳጅ ዋጋ ጭማሪ በነዳጅ ማረጋጊያ ፈንድ ወይም ድጋፍ ላይ ከ አስር ቢሊዮን ብር በላይ ጉድለት በማስመዝገብ ጭማሪውን ለማድረግ እንደተገደደ መንግስት ሲገልጽ የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ ግን እርምጃው ወቅቱን የጠበቀ አይደለም ይላሉ። እርምጃው አሁን ያለውን የዋጋ ንረትም ያባብሰዋል የሚል ስጋት አላቸው። ሙያዊ አስተያየታቸውንም አካፍለውናል። አዲስ ቸኮል ነው ዘገባውን ያደረሰን፣ እንደሚከተለው ይቀርባል። በነዳጅ የችርቻሩ መሸጫ ዋጋ ላይ ጭማሪ መደረጉን የንግድና ቀጠናዊ ትስስር ሚኒስቴር ያስታወቀው ባለፈው ሳምንት ነበር። ሚኒስቴር መስሪያ ቤቱ በወጣው መግለጫ እንዳመለከተው የቤንዚን ዋጋ ቀድሞ ይሸጥበት ከነበረው 31 ብር 74 ሳንቲም ወደ 36 ብር 80 ሳንቲም ከፍ ሲል በሊትር 28 ብር 98 ይሸጥ የነበረው ናፍጣ ደግሞ በአዲሱ ዋጋ ማስተካከያ በ35 ብር 43 ሳንቲም እንዲሸጥ ተወስኗል። የዋጋ ጭማሪው ኬሮሲን፣ ከባድና ቀላል ጥቁር ናፍጣ እንዲሁም የአውሮፕላን ነዳጅ ጭምር የሚመለከት ነው። የንግድና ቀጠናዊ ትስስር ሚኒስትር ዴታ አቶ ሀሰን መሀመድ ከዚህ በፊት ለአሜሪካ ድምፅ በሰጡት ቃል የኢትዮጵያ መንግስት በአምሌ ወር የነዳጅ ማስተካከያ እንደሚያደርግ ገልጸው ነበር በማስተካከያው መሰረት በሀገሪቱ ካሉ 1.4 ሚሊዮን ተሽከርካሪዎች መካከል ለህዝብ ግልጋሎት የሚሰጡ 300 ሺህ ተሽከርካሪዎች ብቻ የነዳጅ ድጎማ ተጠቃሚ እንደሚሆኑና ቀሪዎቹ 1.1 ሚሊዮን የሚሆኑት ተሽከርካሪዎች ግን ቀስ በቀስ ነዳጅን ባለም ገበያ የሚገዙበት አቅጣጫ መቀመጡን አስታውቀው ነበር። እስከ ሐምሌ ድረስም ሁሉም ተሽከርካሪዎች የድጎማ ተጠቃሚ እንደሚሆኑ ተናግረው ነበር። ይሁንና ሐምሌ ከመድረሱ በፊት የነዳጅ ዋጋ ጭማሪ ተደርገዋል። ለመጨረሻ ጊዜ ዋጋ ማስተካከያ በተደረገበት የታሳስ ወር ቤንዚን በሜትሪክ ቶን 870 የአሜሪካ ዶላር እንዲሁም ናፍጣ በሜትሪክ ቶን 730 የአሜሪካ ዶላር ይሸጡ እንደነበርና አሁን ግን የነኝ ምርቶች ዋጋ ቤንዚን በሜትሪክ ቶን 1028 እንዲሁም ናፍጣ ደግሞ 1138 ዶላር በሜትሪክ ቶን እየተሸጡ መሆናቸውን ነው ያመለከተው። ይህ ደግሞ በነዳጅ ማረጋጊያ ፈንድ በአማካይ ወደ ተጠቃሚ መተላለፍ የነበረበት አስር ቢሊዮን ብር ጉድረት እንዲመዘገብ ማድረጉን አስረድቷል። አሁንም ቢሆን የነዳጅ ውጤቶችን የመሸጫ ዋጋ 85 በመቶ ጫና መንግስት መሸከሙንና ይህ ባይሆን ኖሮ በሚያዝያ ወር የቤንዚን መሸጫ ዋጋ 66 ብር ከ75 ሳንቲም እንዲሁም ናፍጣ ደግሞ 73 ብር የሆኑ እንደነበር የሚኒስቴር መስሪያ ቤት መግለጫ ያስቀምጣል። በእርምጃው መነሻና አግባብነት ላይ የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማን አናገረናቸዋል። እንግዲህ መነሻውም ይመስልኝ በተለይ ይሄ በራሻና በኢትዮጵያ እየተካሄደ ባለው ጦርነት ምክንያት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንደ እየጨመረ እንደሆነ ይታወቃል። በዚህም ዋናው መንስኤ ራሻ የነዳጅ አቅራቢ ከሚባሉት መጀመሪያውን ተርታ አንደኛ ደረጃ የምትይዛ አገር ናትና፣ በዛ ምክንያት ዋጋው በዓለም ደረጃ ጨምሯል። አገሪቷ ደግሞ ከዛ ውጭ የምታስገባው ምርት ስለሆነ በማስገባት ሂደቱ ላይ የመንግስት መቺ በከፍተኛ ደረጃ መጨመሩ ይታወቃል። ማስገባቱ ለዛ ይመስለኛል የጨመሩት። መንግስት የዋጋ ንረቱን ለማረጋጋት የመደበው በጀት ላይ እስከ አስር ቢሊዮን ብር ጉድለት ተከስቶ ዋጋ ለመጨመር መገደዱ ቢናገርም ፕሮፌሰር መንግስቱ ግን የነዳጅ ውጤቶች ዋጋ ጭማሪ አሁን በልዩ ልዩ ምርቶች ላይ የሚታየውን የዋጋ መናር የሚያባብሰው ከመሆኑ አንጻር ውሳኔው ትክክለኛውን ጊዜ የጠበቀ አይደለም ሲሉ ተችተዋል። በአጠቃላይ እንደው ሲታይ ገሪቷ በድጎማ ተጠቃሚው ትስጥ የሚለውን የሚደገፍ አይደለም። በድጎማ መኖር የለበትም። ድጎማው በተለያየ ጊዜ ቀስ በቀስ መነሳት አለበት፣ ግን አሁን ያለንበትን ጊዜ ህዝቡ እየተማረረበትን ያለውን የዋጋ ግሽበት ስንመለከት ይሄ ድጎማ ለማንሳት የተጀመረው ጥረት ጊዜውን የጠበቀ አልመስለኝም። እኔ የዋጋ ግሽበቱን የሚያባብሰው ይመስለኛል። የነዳጅ ዋጋ መጨመር ሌሎች ምርቶችም ላይ በከፍተኛ ሁኔታ ስለሚንጸባረቅ፣ የሌሎች ምርቶችን የምግብ ዋጋን ጨምሮ የተለያዩ ምርቶች ላይ ዋጋ ስለሚጨምር ተጽዕኖ የጎላ ይሆናል። ምናልባት ጊዜውን የጠበቀ አልመስለኝም። በተወሰነ ደረጃ የዋጋ ግሽበቱ የሚረጋጋበትን ሁኔታ ጠብቆ ግን በሂደት ማንሳት ይገባ ይሆናል። ለጊዜው እንግዲህ ይሄ አገልታል ነዳጅ የምታወጣውን ወጪ በተወሰነ ደረጃ ዋጋውን በመጨመር ከበርስ በማድረግ የመንግስትን ጫና በተወሰነ ድርጋ የሚቀንስ ይመስላል። ግን በሌላ በኩል ደግሞ መንግስት ላይ የሚኖረውን ጫና ከህብረተሰቡ የሚፈጠረውን ጫና በዋጋ ግሽበቱ መባባስ ምክንያት የሚፈጠር ጫና መኖሩንም ጎን ለጎን ማየት አስፈላጊ ነበረ ብዬ አምናለሁ። መንግስት በዚህ ረገድ የሚለው ለድጎማ ካዘጋጀት በላይ እላፊ አስር ቢሊዮን ብር መጣቢያና ከአቅም በላይ ስለሆነ ነው የሚል ነገር አላቸው። መንግስት በከፍተኛ ሁኔታ እየደጎመው እንደሆነ ይታወቃል። ከሌሎች ሀገሮች ነዳጅ ዋጋ አንጻር ዝቅተኛ ነው ሀገራችን ዋጋ ጊዜው አይደለም ከማለት ውጭ ድጎማ መነሳቱ ትክክል ነው መንግስት ለብዙ ወጪ ዳርጓል ብዙ ጫና ዳርጓል በተለይ ደግሞ አሁን የውጭ ምንዛሪ እጥረት ባለበት ሁኔታ ውስጥ ስላለን ጫናው ትልቅ ነው ግን ደግሞ የሚያስከትለው ተጽዕኖ መልሶ መንግስት ላይ በሌላ በኩል ጫና ያሳድራል በህብረተሰቡ የመጣው ሮሮ ዋጋ ምክንያት ማለት ነው የንግድና ቀጠናዊ ትስስር ሚኒስቴር የዋጋ ማስተካከያ ያደረገበት መግለጫ ላይ የነዳጅ ውጤቶች ዋጋ ማስተካከያ መነሻ በማድረግ በሌሎች ምርቶች ላይ ያለ አግባብ ዋጋ የሚጨምሩት ላይ እርምጃ ወስዳሉ ቢልም ፕሮፌሰር መንግስቱ ከተማ ግን እርምጃው ውጤታማ ይሆናል የሚል እምነት የላቸውም። እኔ ውጤታማነቱን በጣም እንጠራጠራለሁ። ቁጥጥር የሚለው ነገር በአጠቃላይ ከባድ ነው የሚሆነው። የትኛውን ተቆጣጠር ትችለዋለህ የሚለው ኢምፕሊመንት ማድረጉ በጣም ከባድ ነው። ምንም እንኳን እቆጣጠራለሁ ብሎ እንደዚህ አይነት የተዘጋጁ ግኖችን የማስፈራራት አይነት ምትን ቢኖርም መቆጣጠሩ ግን ከባድ ነው። ለመቆጣጠር የሚወጣው ጊዜ ደደሚደረገው ዋጋ ጭማሪ ወይም ቅናሽ አንሳስ እኔ ውጤታማነቱን እጠራጠራለሁ። በአሁኑ ሰዓት ክልሎች ከከተማ ወደሌላ ከተማ ና በከተማ ታክሲ አገልግሎት ላይ የታሪፍ ማሻሻያዎችን እያደረጉ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ በዚህ ጉዳይ ላይ ተጨማሪ ማብራሪያዎችና መረጃዎችንም ይዘንላችሁ እንመለሳለን። ይህ የነዳጅ ዋጋ ጭማሪው በኑሮ ላይ ምን ተጽዕኖ አምጥቷል አስከትሏል? አስተያየቶቻችሁን አካፍሉን፣ አድርሱን። በድምጽም አስተያየታችሁን መላክ ትችላላችሁ። ወደ ተከታዩ ዘገባ እንውሰዳችሁ። ወደ ዓለም አቀፍ ዘገባ ነው የምናልፈው። ፊንላንድና ስዊድን በያዝነው ወር መገባደጃ ኔቶን ለመቀላቀል ይፋ ማመልከቻ ያስገባሉ ተብሎ ይጠበቃል። ሩሲያ በዩክሬን ላይ ያለ አንዳች ቆስቋሽ የፈጸመችው ወረራ በአውሮፓ ያለውን የጸጥታ ይዞታ ለውጦታል ያሉት ሁለቱ አገሮች በ ክሬምሊን አማካኝነት የተደቀነው የኒክሌር ስጋት ህብረቱ ሊሰጥ የሚችለውን በጋራ ራስን የመከላከል ብቃት ይጠይቃል ብለዋል። ሄነሪ ሪጅዌል ከሄልሲንኪ ያጠናቀረውን ዘገባ ዝርዝር አሉላ ከበደ እንደሚከተለው ያቀርበዋል። ለበርካታ አስርት ዓመታት ኔቶና ሩሲያ በአውሮፓዊ የበላይነትን ለመቆናጠጥ ሲፋለሙ በነበረበትና የቀዝቃዛው ጦርነት ከአንዳች አሳሳቢ ደረጃ ደርሶ በነበረበት ወቅት ሳይቀር ፊንላንድ ጥንቃቄ የተሞላበት የገለልተኝነት አካሄድን ነበር የመረጠችው። በወራት ዕድሜ ውስጥ ታዲያ ሁኔታዎች ጨርሶ ተቀያየሩ። አሁን ፊንላንድ ኔቱን ለመቀላቀል ከደጃፍ ቆማለች። ቲቲ ቱፕራይነን የፊንላንድ የአውሮፓ ጉዳዮች ሚኒስትር ናቸው። ሩሲያ በዩክሬን ጦርነት ከጀመረች በኋላ ሁሉም ነገር መለወጡ ግልጽ ነው። እናም አሁን ብሔራዊ ጥቅማችንን በሚያስከብር መልኩ የራሳችንን ውሳኔ ማድረግ አለብን። የፊንላንዳውያንንና የፊንላንድን ደህንነት ለማረጋገጥ የተሻለው መንገድ ምንድን ነው? የምዕራቡ ዓለም አካል ነን። እናም አሁን የምታዩት ይህ የኔቶ አባልነት ጉዳይ እንደ ምዕራቡ ዓለም የውህደት ማጠናቀቂያ ተደርጎ ሊታይ ይችላል። ሩሲያ ዩክሬንን ከወረረች በኋላ የሕዝብ አስተያየት ተለውጧል። ባለፈው ዓመት መገባደጃ ላይ ከፊንላንድ ሕዝብ አንድ አራተኛው ብቻ ነበር አገራቸው ኔቶን ትቀላቀል ወይ የሚለውን ሀሳብ ይደግፉ የነበሩት። በቅርቡ የተካሄዱ የሕዝብ አስተያየት መመዘኛዎች ግን 76 በመቶ ሕዝብ አሁን የአገሩን የኔቶን ጥምረት መቀላቀል ይደግፋል። ቤካሉታ የሄልሲንኪ ነዋሪ ናቸው። እንዲህ አለ። ቀጥሎ ሊያደርግ የሚችለው ሊታወቅ ከማይችል ጎረቤት ጋር ከአሁን ቀደም እንደኖሩ ነው መቀጠል አንችልም። እናም ሁነኛ የደህንነት መፍትሄ የምናገኝበት ብቸኛው አማራጭ ኔቶ ነው። መልክዓ ምድራዊ እውነታዎችን ብትመለከቱ እኛ ብቻ ነን የኔቶ አባል ያልሆን ነው እስካሁን በሞስኮ ያልተወረርን የሩሲያ ጎረቤት አውሮፓዊ ሀገር በመሆኑም ያ ለምን ኔቶን መቀላቀል እንዳለብን ግልጽ የሚያደርግ ይመስለኛል። ያንንም ያህል ሩሲያን አላምንም። ሳና አልትም ሌላዋ በጉዳዩ ላይ አስተያየት ሰጡ፣ የዋና ከተማይቱ ነዋሪ ናቸው። አሁን ፊንላንድ እስከ ዛሬ ድረስ ያልተጣመረ አባልነት ከነበራት ስዊድን ጋር በጋራ ጥምረቱን ለመቀላቀል የሚያስችላቸውን የአባልነት ማመልከቻ እያሰናዳች ነው። ኔቶ በበኩሉ የፊንላንድንና ስዊድንን አባልነት በደስታ እንደሚቀበል ግልጽ አድርጓል። ይህም በመጪው ጥቂት ወራት ውስጥ እውል ሊሆን ይችላል። ሁለቱም የአውሮፓ ህብረት አባል አገሮች ናቸው። ሁለቱም ኃይሎቻቸው በኔቶ ወታደራዊ ልምምድ በመደበኛነት ይሳተፋሉ። በአርክቲክ ውጊያ ጥበብም የተካኑ ናቸው። የኔቶ አባል በሚሆኑበት ጊዜም ሩሲያ ሰፊ ወታደራዊ ይዞታ ባላት ባልቲክና ሰሜናዊ አውሮፓ የጥምረቱን አቅም በእጅጉ ያሳድጋሉ ተብሎ ይታመናል። ወደፊት በህብረት ውስጥ ጎላ ያለ ቁጥር ያለው የኖርዲክ ሀገሮች ቡድን ይኖራል። ይሄ ደግሞ ትርጉም አለው። ሁለተኛው ደግሞ ወታደራዊ አቅምና እውቀት ነው። ስለሆነም ባለፉት ዓመታት ውስጥ የገነባነው ዘመናዊና ብቃት ያለው የመከላከያ ኃይል ያለን ይመስለኛል። ሩሲያ ፊንላንድና ስዊድን ኔቶን የተቀላቀሉ እንደው ተነጥላ ከፖላንድና ሉቴንያ መካከል በምትገኘው ግዛቷ ካሊንግራድ የኒውክሌር ጦር መሳሪያ የማከማቸት ሀሳብን ጨምሮ ወታደራዊ ቴክኒካዊ አጻፋ ያለችውን እርምጃ እወስዳለው ስትል ዝታለች። ይሁንና እንዲህ ያለው የኒውክሌር ዛቻዋ ያልተፈለገ ውጤት ሳያስከትልባት አልቀረም። ቻርሊ ሳሎኒየስ ፓስተርናክ በፊንላንድ የዓለም አቀፍ ጉዳዮች አጥኚ ናቸው። በቀዝቃዛው ጦርነት ወቅት እንኳን ባላየነው መልኩ አሳሳቢነት የደቀነ ስጋት ነው። ይህም ለፊንላንድ የፖለቲካ ልሂቃን የሀገራችን የመከላከል ኃይል ጠንካራ ሊሆን ይችላል፣ ነገር ግን የኑክሌር አደጋ ስጋትን ሊያስቀይር የሚችል እጅግ ጠንካራ የመከላከል ኃይል መገንባት በፍጹም አንችልም። ስለሆነም ይህንን ለማሳካት ብቸኛው መንገድ ኔቶን መቀላቀል ነው የሚያስብል ነው። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ዩክሬንን ከመውረራቸው አስቀድሞ ኔቶ በምስራቅ አውሮፓ ያለውን ኃይል እንዲያስወጣ ነበር ጥያቄያቸው። አሁን ታዲያ ህብረቱ እንዲያውም አዳዲስ አባል ሀገሮችን ለመቀበል እየተዘጋጀ ይመስላል። አሁን የእነዚህ ሁለት ሀገሮች የጸጥታና የመከላከያ ፖሊሲ አስተሳሰብ በጥቂት ወራት ውስጥ ከመሠረቱ እንዲለውጥ ማድረጋቸው በእርግጠኝነት ሌላው የፑቲን የስትራቴጂክ ኪሳራ ተደርጎ ነው። ለፊንላንድና ለስዊድን የኔቶ አባልነት ከቀድሞ ስትራቴጂያዊ እይታቸው አንጻር ሲታይ ከባህር በሰፋ ለውጥ የሚመስል ነው። የዜናና ና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅታችንን ነው በመከታተል ላይ የምትገኙት። ወደ ሁለተኛው አጋማሽ ና መደበኛ የሳምንታዊ ቅንብሮች ወደምናስተላልፍበት ክፍለ ጊዜያችን እናልፋለን። በቅድሚያ የማክሰኞ ምሽት ትምህርት በዛሬው የትምህርት መሰናዷችን ወደ ደቡብ ክልል ነው የምንወስዳችሁ። በደቡብ ክልል ጦርነትና ግጭት ባሉባቸው እና በነበሩባቸው አካባቢዎች ሆነው የዩኒቨርሲቲ መግቢያ ፈተና ወስደው ማለፊያ ውጤት ያላመጡ ተማሪዎች እንደ አዲስ እንዲፈተኑ ትምህርት ሚኒስቴር እንደወሰነላቸው የክልሉ ትምህርት ቢሮ አስታውቋል። የድሉ ተጠቃሚ ይሆናሉ ከተባሉ ከሁለት ሺህ በላይ ተማሪዎች ውስጥ አስተያየታቸውን ለቪኦኤ የሰጡ ተማሪዎች በውሳኔው መደሰታቸውን ገልጸው ካለፈው የተሻለ ውጤት ለማስመዝገብ ከወዲሁ እየተሰናዱ መሆኑንም ተናግረዋል። በተመሳሳይ ችግር ከዝቅተኛ ውጤት ያስመዘገቡ የሌሎች ክልል ተማሪዎች እንዲፈተኑ ተወስኖላቸው በደቡብ ክልልም በተለይም የኮንሶ ዞን የአማሮና የአሌ ወረዳ ተማሪዎች አለመካተታቸው በውሳኔው ላይ የፍትሐዊነት ጥያቄ አስነስቶ የአሜሪካ ድምጽ ዘገባ ማስደመጡም አይዘነጋም። የዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ያሰማናል። የደቡብ ክልል ትምህርት ቢሮ ምክትል ኃላፊ አቶ ገለቦ ጎልቶሞ በጸጥታ ችግር ምክንያት ውጤታቸው መበላሸቱ ታምኖበት በደቡብ ክልል የኮንቶ ዞን የአማሮና የአለልዩ ወረዳ የ2013 ዓ ም የ12ኛ ክፍል መልቀቂያ ፈተና የወሰዱ ተማሪዎች ከ2014 ዓ ም ተፈታኞች ጋር እንደ አዲስ እንዲፈተኑ ተወስኗል ብሏል። ዘንድሮ እንደሚታወቀው በስኪት ውስጥ በነበሩበት ጊዜ አለመረጋጋት ይችላል። አለመረጋጋት ያለ ሰው ደግሞ ተረጋግቶ ስለማያንም ተረጋግቶ ካላነበበ ካላነበበ ደግሞ የሚፈለገው ውጤት ማምጣት ስለማይችል በዚህ መንገድ ከነሱ አቅም በላይ የሆነ በራስ ተማሪው በራሱ ጊዜ ሀያ የቀረ ሳይሆን አለመረጋጋት ነው። ጦርነት እና ግጭት ካለ አለመረጋጋት አለ። አለመረጋጋት ውስጥ የሆነ ሰው ተረጋግቶ አንብቦ ተረርቶ ፈተናውን በዚህ ልክ ተፈጥኖ ውጤት ማምጣት የሚቻልበት ኤንቫይሮመንት ስላልነበረ በተለየ መንገድ እነዚህ በጦርነት ና በግጭት ውስጥ ያሉት እንዲታይ ተብሎ ተወስነው መደበኛ ተማሪዎች ጋር ምን እንዲፈተኑ እየተወሰነበት በሶስቱም አካባቢዎች ፈተናውን የሚወስዱ ተማሪዎችን ቁጥር አስታውቀዋል። አቶ ገላይ ቦም አጠቃላይ በሶስቱም መዋቅር አካባቢ ሀያ አስራ ሶስት ላይ ተፈትነው በግጭት ውስጥ የነበሩት አጠቃላይ ወደ ሁለት ሺ ሀያ ሶስት አካባቢ ተማሪዎች እንደገና ዳግም ከሀያ አስራ አራት መደበኛ ተማሪዎች ጋር ውስጥ የሚፈተኑ ይሆናል። ቪኦኤ ከኮንሶ ዞን ከአማሮና ከአለልዩ ወረዳ ካነጋገራቸው ተማሪዎች ውስጥ ተማሪ በተለይ የምታከልን እድሉን በማግኘታቸው የተሰማትን በስልክ ለአሜሪካ ድምፅ ተናግራለች። በእርግጠኝነት በጦርነት ምክንያት ምንም አልተማርን ማለት ይቻላል። ትንሽ የቻልነውን ያህል ፈተን ነበር። ውጤታችን ደግሞ እንዴት ሆነ፣ ዝቅተኛ ውጤት ነው ያመጣ ነው። በጣም አዝነን ነበር። የምር ግን አሁን ከእንደገና ተፈተናላችሁ ምናምን ሲባል በቃ በጣም ደስ ይሆናል። ካለፈው የተሻለ ውጤት ለማምጣት ትላንትን የሰማውት ከትላንት ጀምሬ ማታ ጀምሬ አሁን ዝግጅት እያደረግኩ ነው። የተሻለ ውጤት ሰርቼ ንበሪች ይገባለሁ ብዬ አስባለሁ። በኮንሶ ዞን ከአራት ከተማ የመሰናዶና ሁለተኛ ደረጃ ትምህርት ቤት ተማሪ ጌታውን ኩሴ በተሰጠው እድል ደስተኛ መሆኑን ገልጦ አሁን ተስፋ መሰነቁን ተናግሯል። እኔ ደግሞ ሽንትን ያለለም ያለ እኔም ይሄ ራሱ ያለፈው ራሱ ገቁ አላሰብኩም እንዳለፍኩም አሰብኩት አሁንም ቢሆን ያው እንትን አደለምእንትን አደጋሉ እንደማልፈው ተስፋ አደጋሉ። ቤተልሔም ግን አሁንም የአካባቢው የጸጥታ ሁኔታ አለመረጋጋቱን ገልጣም ጫናው ሊቀጥል ይችላል የሚል ስጋት እንዳላት ተናግራለች። መንግስት ይህን ታሳቢነት ቢያደርግልን ደስ ይለኛል። አሁንም ግጭቱ እንዳለው ነው። ብዙ ሰው እያለቀ ነው። ደግሞ ከተማው ላይ አካባቢው ላይ ርሻ ጦርነት እያለ ለአንተም ለትምህርት ምቹ አይደለም፣ ለማንበብ። ከዚህ በኋላ ያለውን ነገር በእርግጠኝነት ማውራት አልችልም፣ ምክንያቱም አሁንም ሰላም አይደለም። ሌላም አስተያየቱን የሰጠን የ2013 ዓ ም ተፈታኝ የነበረው ተማሪ ይልቃል ፍቅሩም ያሳለፉት የትምህርት ዘመን አስቸጋሪ መሆኑን አብራርቷል። በሙሉ ልብ አልተማርንም። እንደገና ትምህርት ቤታችን ሆስፒታል አጠገብ ነው። በየቀኑ ሰው እየተመታ እየቆሰለ እየሞተ ይመጣል እና እኛ ሁከት ነው የሚፈጠረው። ሆስፒታል አጠገብ ነው እንዳልኩት፣ ትምህርት ቤታቸው። ስለዚህ የምንማረውን አቋርጠን ነው የምንወጣው። እንደገና ደግሞ ትምህርት እየጀመረ ነው አራተኛውን አካባቢ ነው አስራ አንደኛ ክፍል ሳይንስ የሚሰራ አለ ተማሪ ነው ጦርነቱ እንዳለ ሆኖ ማለት ስለዚህ አራተኛውን አካባቢ ጀምረ ትምህርት ጀምረን ገና ዩኒቱ ምናም እያለን ነው ዘጠነኛውን ላይ ትፈተናላችሁ ምናም የሚባል እንትነሳ ከዛ በጣም ደንግጠን በቃ ልናቆም ሁላ ነበረ ትምህርት ማለት ነው በቀጣይ የሚፈተናለን ምናም ብለን ከልጆች ጋር እያወረን እያለ ቀጣይ እንደሚፈጠን ስለማናውቅ አሁን እንደመቃላለን ሞክር ምናምን ብለን ከወዲሁ ዝግጅት መጀመሩን ገልጧል። የሚጠበቅብንን ዝግጅት እናደርጋለን። የቀርቡን ፈጣሪ ያውቃል። ያው መንግስትንም እናመሰግናለን፣ ችግራችንን ስለሰማን ማለት ተማሪዎቹ የፀጥታ ችግር አሉታዊ ተጽዕኖ የፈጠረው በፈተና ውጤታችን ላይ ብቻ ሳይሆን በመማር ማስተማር ሂደትና በዝግጅት ወቅትም ጭምር ነው ጭምር በማለት ሲሞታቸውን አቅርበዋል። ይሁን እንጂ የተፈቀደላቸው ፈተናውን ብቻ እንዲወስዱ ነው ሲሉ የክልሉ የትምህርት ቢሮ ምክትል ኃላፊ አቶ ገለቦ ተናግሯል። የክፍሉ ትምህርት አጠናቀዋል። አስፈላጊ ስላጠናቀቁ አሁን ቀጣይ በአቅራቢያ ባለው ሁለተኛ ደረጃ በተማሩበት ትምህርት ቤቶቹ የቲቶራል እንዲጋፍ እያደረጉላቸው እንዲያግዟቸው እንዲደግፏቸው ይደረጋል። ሁለተኛ ግን ተማሪዎቹ በቤታቸው የሆነ በደምብ አንብበው ቁጭ ብሎ በቤታቸው በደንብ አንብበው ላይብሬሪዎችም በትምህርት ቤቶች በመገኘት ላይብሬሪ በመጠቀም ትምህርት በመደጋገፍ ዝግጅት እንዲያደርጉ ይደረጋል ማለት ነው። ከዚህ በፊት በጦርነትና ግጭት ውስጥ ሆነው የተፈተኑና ወደ መንግስት ዩኒቨርሲቲዎች መግቢያ ነጥብ ያላመጡ የአስራ ሁለተኛ ክፍል ተማሪዎች ከ2014 ዓ.ም መደበኛ ተፈታኞች ጋር እንዲፈተኑ ትምህርት ሚኒስቴር መወሰኑና ያንን ውሳኔ ማስታወቁን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም የማክሰኞ ምሽት ትምህርት መሰናዷችንን ነው ያዳመጣችሁት። አድማጮች በያላችሁበት በምትገኙበት አካባቢ ሆናችሁ በትምህርት መሰናዷችን ላይ ባለሙያዎችን ጋብዘን እንድናወያይላችሁ እንዲመለስላችሁ የምትፈልጓቸውን ጥያቄዎች አድርሱን። አስተያየቶቻችሁንም እንጠብቃለን። አሁን ወደ ማክሰኞ ምሽት ሌላው ሳምንታዊ ቅንብር ነው የምናልፈው። ንግድና ምጣኔ ሀብት መንግስት ዋጋ ለማረጋጋት ከውጭ የሚገቡ የምግብ ሸቀጥ ዋጋዎች ላይ እንደ ፍራንኮ ቫሉታና የመሳሰሉትን የቀረጥ ቅነሳዎችን በማድረግ የወሰዳቸው እርምጃዎች ጊዜያዊ እንጂ ዘለቄታዊ መፍትሄዎችን እንደማያስገኙ በኢትዮጵያ የኢኮኖሚስቶች ወይም ደግሞ ንግድና ምጣኔ ሀብት ባለሙያዎች ማህበር ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ለማ ለአሜሪካ ድምጽ ገለጹ። ከውጭ ሀገር የሚገዛውን ስንዴ በሀገር ውስጥ መተካትም በአጭር ጊዜ ውስጥ ተግባራዊ የሚሆን እንደማይመስላቸው በመግለጽ ሙያዊ አስተያየታቸውን አካፍለውናል። ደረጀ ደስታ ነው ያነጋገራቸው፣ እንደሚከተለው ይቀርባል። መንግስት ዋጋ ለማረጋጋት ለምሳሌ የግዢ ሁኔታን፣ የፍራንኮ ቫሉታና ከውጭ በሚገቡ የምግብ ሸቀጦች ላይ ከቀረጥ ነጻ የማድረግ እርምጃዎችን የወሰደ መሆኑን አስታውቋል። አሁን የገንዘብ ሚኒስቴር መጋቢት ሰላሳ ያወጣው አለ። ለምሳሌ እንደ ዘይት፣ ስንዴ፣ የህፃናት ወተት፣ ሩዝ ያሉትን የውጭ ምንዛሪ ፍቃድ ለስድስት ወር ምንጩ በብሔራዊ ባንክ እንዲረጋገጥ በሚል ነው እንግዲህ እንዲገባ የፈቀደው። ይህ ምን ያህል ገበያውን ሊያረጋጋ ይችላል ብለው ነው የሚያስቡት? እንደዚህ እርምጃ እንደ ጊዜያዊ መፍትሄ ጥሩ ነው። በተወሰነ ደረጃ ያረጋግጠዋል። አሁንም እየታየ ያለው መጀመሪያ ከነበረው ሁኔታ በተለይ ዘይት ምርት ብናይ የማረጋጋት ሁኔታ ታይቷል። ግን ይሄ ጊዜያዊ መፍትሄ ነው የምንለው እና በጣም በዘላቂነት የሚያቆይ ነገር አይሆንም። ሌሎች እርምጃዎች መወሰድ አለባቸው የሚል ነው የኔ ሀሳብ። ምናልባት መጠቃቀስ የሚያስፈልግ ይሆናል። አሁን ካለው ውጭ ማለት ነው። እርግጥ ነው የዚህ የውጭ ምንዛሬ እጥረት ባለበት ሁኔታ በዚህ በፍራንኮ ቫሉታ ተጋጣሚዎቹ ሁሉ የማስገባት እና የሚገቡ ምርቶች ላይ ደግሞ የሚጣለውን ቀረጥ የመቀነሱ ሁኔታ ዋጋ ላይ ፖዘቲቭ የሆነ ተጽዕኖ ይኖረዋል። ዋጋ መረጋጋ ግን ሌሎች እርምጃዎች ደግሞ በቀጣይ ያስፈልጋሉ። ይሄ ጊዜያዊ መፍትሄ ስለሚሆን ማለት ነው። በሸቀጦች ዋጋ ላይ ከዚህ በፊት እንግዲህ የዋጋ ግሽበቱ እርሶም እንዳሉት ቀደም ሲሉ በኮቪድም ከዚያም በኋላ በጦርነቱ እንዲሁም ደግሞ አሁን የዩክሬን ቷል የተፈጥሮ አደጋዎችንም ማንሳ እነዚህ ሁሉ ተደማምረው አሁን ያለውን ከዋጋ ግሽበት ውስጥ ጋር ከዋጋ ንረት ውስጥ ጋር እንዴት ነው እየተያያዘ ያለውን ኢትዮጵያ ውስጥ? አሁን እንግዲህ ያው በጥናት የተደገፈ ባይሆንም ገና አሁን የዚህ ተጽዕኖ አልተጠናም። ከጦርነቱ በፊት ያለው ሁኔታ ነው የምናውቀው። ግን አሁን በገበያ ላይ እንደሚታየው እንደ አንድ ወይም እንደ አንድ ሸማች ወይም እንደ አንድ እንደሚታዘብ ሰው አብዛኛው ምርት ዋጋ በጣም በከፍተኛ ሁኔታ እየጨመረ ነው። ለምሳሌ የዘይት ምርት ስናይ ዋጋው በከፍተኛ ሁኔታ ጨምሯል። ይህንንም በተወሰነ ደረጃ ተጽዕኖ ለመቀነስ በሚል መንግስት፣ የተለያዩ ሁኔታዎች ከውጭ በራሱ የገበያ ውስጥ በመሳተፍ ከውጭ እያስገባ የማከፋፈል አይነት ስራ እየሰራ ነው እንጂ በጣም በከፍተኛ ሁኔታ ዋጋ ጨምሯል ለዘይትም። የስንዴና የስንዴ ውጤቶችም ጭማሪ በጣም ከፍተኛ ነው። በፊትም ወደ ሰላሳ ፐርሰንት አካባቢ የሚደርስ ነው የተገመተው። አሁን ደግሞ ከዛ በላይ እንደሆነ ይታወቃል። ግን በቁጥር ለመናገር ያው ጥናት ያስፈልገዋል። ሌላው የሚለው መንግስት፣ የአገር ውስጥ ምርትን ማሳደግ በምግብ ራስን ለመቻል የሚል ነገር ይነሳል። አሁን ሰሞኑንም እንግዲህ አቮካዶ ምርት እንደዚህ ያሳዩ ነበረ። ሌላው የስንዴ በተለይ ዋናው እሱ ነው። የስንዴ በከፍተኛ ደረጃ እየተመረተ መሆኑን ይገልጻል። ይህም በቅርቡ በምግብ ራስን ያስችላል እየተባለለት ይነገራል ይሄ ሲባል ትንሽ የቆየ ይመስላል እና እዚህ ላይስ ያስተዋሉት ነው ይሄንን አሁን በመንግስት ደረጃ የተወሰደ ያሉ እርምጃዎች ከተባሉት አንዱ የሀገር ውስጥን ምርት የማበረታታት ሂደት አለ። ለምሳሌ የስንዴን ምርት በበጋ ወቅት ለማምረት ተብሎ በመስኖ የመስኖ አጠቃቀምን የማስታጥረት አለ። የተቀመጠው እቅድ ከውጭ የሚገባውን የምርት የስንዴ ምርት ሙሉ በሙሉ እናስቆማለን የሚል እቅድ ተይዞ እየተሰራ ነው። አሁን ባለው ሁኔታ ግን እኔ እንደ አንድ ሰው ያንን በአጭር ጊዜ ወይም በአጭር ዓመታት ውስጥ ማስቆም ከባድ ይመስለኛል። ከውጭ የሚገባውን ምርት መጨመሩ የሀገር ውስጥ ምርት ላይ ትኩረት ማድረጉ ጥሩ ነው፣ እሱ መስፋፋት አለበት። ግን ደግሞ በሌላ በኩል በአንድ በኩል ምርት የስንዴ ምርትን ያሳድገናል በበጋ እያመረትን ነው እያልን፣ በሌላ በኩል ደግሞ ከምርት ውጭ የሆኑ አካባቢዎች አሉ። አሁን በተለይ ከጦርነቱ ጋር ተያይዞ አብዛኞቹ አካባቢ ለአንድ የምርት ዘመን ለሁለት የምርት ዘመን ያላመረቱ አካባቢዎች ስላሉ አንድ አካባቢ ምርት ስላሳደግን አገራዊ ምርቱ ያድጋል የሚል እምነት የለኝም። አሁን እኔ አጭር አመት ማለት ነው። ምክንያቱም ያልተመረተባቸው ቦታዎች ደግሞ በጣም በርካታ ናቸው፣ ምርት ያልተመረተባቸው እንጂ የውስጥ አቅምን ማሳደግ የውስጥ ምርትን ማሳደግ እንደ አቅጣጫ ተይዞ መሰራቱ ትክክለኛ እርምጃ ይመስለኛል። ስንዴም ብቻ አይደለም። ወደፊት በተለይ የዘይት ግብዓቶች፣ ቅባት ለሚባሉትንም በሀገር ውስጥ የማምረት አቅሙ አለ። ያን ወደ ማስፋፋት፣ የምርት ግብዓቶችን ሳይባክኑ ጥቅም ላይ የማዋል ውሃን፣ መሬትን፣ የሰው ኃይልን የመሳሰሉትን እዛ ላይ ትኩረት አድርጎ መስራት ያስፈልጋል። እየተሰራ ያለው ጥሩ ነው ግን ትልቅ አይደለም። እኔ በአጭር ጊዜ ከውጭ የሚገባውን ቀንሶ የውጭ ጥገኝነታችንን ያስቆማል የሚል ግን እምነት የለኝ። ጊዜዊ መፍትሄዎች ነው የሚሆኑት እነዚህ እርምጃዎች የሚል ነገር አንስተው ነበረ። እና መንግስት አሁን አደርጋቸዋለሁ ከሚላቸው ነገሮችንም ተመልክተናል። እና እነዚህን ሁለቱን አንድ ላይ ዋጋ ግሽበቱንም ሆነ አሁን ያለውን የአገር ውስጡንም ችግር ሆነ በዓለም አቀፍ ደረጃ አሁን የተከሰተውን ችግር ለመቋቋም መደረግ አለባቸው የሚሏቸው እንደው ጥቅል ነገሮች ምናሉ? አሁን ያለው የምርት ሂደቱ ውጤቱ የሚታወቀው ግን በቀጣይ የምርት መሰብሰቢያ ወቅት ስለሆነ ያው አብዛኛውን ከውጭ የምናስገባው ምርት ብዙ ከመሆኑ አንጻር አንዱ የሚጠበቀው ቢያንስ ኬት ነው የምናስገባው የሚለውን የሀገራትን አማራጭ ማስፋት ጥሩ ይመስለኛል። ወይ በአንድም በሌላ በዛ ካሉ ሀገሮች ተመሳሳይ ምርት የምናስገባ ከሆነ ለመምረጥም ትንሽ የተወሰነ ጊዜም ስለሚሰጥ እሱን ማስፋት የሚያስፈልግ ይመስለኛል። ሌላው ከዚህ ከውጭ ምንዛሬ እጥረት ጋር ተያይዞ የምናስገባቸውን ምርቶችም መምረጥ ያስፈልጋል። ችግር ላይ ስትሆን እርምጃ መውሰድ አለበት እና የቱን ከየትኛው ልምረጥ ማለት ያስፈልጋል። በተለይ ይሄ የቅንጦት እቃዎች የሚባሉ ነገሮች ላይ የሚባክ ነው የውጭ ምንዛሪ፣ በተወሰነ ደረጃ ገታ ተደርጎ መሰረታዊ ምርቶች እና ህብረተሰቡ ለከባድ ችግር ያጋለጡ ምርቶች ላይ ቢያተኩር እና ውጭ ምንዛሪ አቅማችንን በስርዓቱ ጥቅም ላይ መዋል ባለበት ላይ ብናውል ጥሩ ይመስለኛል። ሌላው ቅድም ያልኩት የሀገር ውስጥ ምርትን ማስፋፋት በአንድም በሌላም ውጤቱ ጥሩ ይሆናል ብዬ ገምታለሁ። የኛን አቅም አሳድገን የውጭ ጥገኝነታችንን መቀነስ፣ በተለይ በመሰረታዊ ምርት፣ በግብርና ምርቶች ላይ የግብርና ምርትን ራሳችንን በራሳችን ወደ መቻል መሄድ አለብን። አቅሙ ስላለ። አድማጮቻችን፣ ፕሮፌሰር መንግስቱ የዘረዘሯቸው የመፍትሄ ሀሳቦች እነኚህ ብቻ አይደሉም። ቀሪዎቹን በድረገጻችን ላይ መከታተል ትችላላችሁ። ፕሮፌሰር መንግስቱ ከተማን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን፣ የተከበራችሁ አድማጮች ማክሰኞ ምሽት በዜና የጀመርነው ዝግጅታችን አሁን ተጠናቆ ጥቂት አንድ ደቂቃ የሚሆን ጊዜ ብቻ ነው የቀረ ልንሰናበታችሁ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኤ ኒውስ ዶት ኮም ላይ ተከታተሉ። አስተያየቶቻችሁንም በአት ቪኤ ኒውስ ወይም በሆርን አት ቪኤ ኒውስ የኢሜይል አድራሳችን አድርሱን። ስልክም ቁጥር መደወል ከፈለጋችሁ ስልክ ቁጥራችንን እናስታውሳችሁ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ 42 የውስጥ መስመር 14 በድምፅ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሮ ለዋትሳፕም ደግሞ 2022513505ን ተጠቀሙ የተከበራችሁ አድማጮች አሁን ዝግጅቶቻችንን አጠናቀናል ሳስተናግዳችሁ ያመሻው ጽዮን ግርማ ነበርኩ ኤልያስ አስማረ ስርጭቱን ሲያቀናብርልን ቆይቷል በነገው ምሽት ደግሞ እንገናኛለን ሰላም በደህና ደሩ Legenda